በኢትዮጵያ በብሔርና ህብረ ብሔር ፖለቲካ አደረጃጀት ላይ የባህር ዳሯ ዘጋቢያችን አስቴር ምስጋናው ሁለት ምሁራን አከራክራለች። እንግዶቿ የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ እና በቅርቡ መጽሐፍ የደረሱት የሕግ ባለሙያ አቶ መልካሙ ተሾመናቸው ወደ ውይይቱ ብሔርተኝነትና ኢትዮጵያዊነት እርስ በርስ የሚጣረሱ አይደሉም፣ እርስ በርሱ የሚቃረኑ አይደሉም፣ የሚጣሉም አይደሉም። አብሮ መኖር የሚችሉ ናቸው። እንደሱ የሚመስለን ምንድን ነው ሆኖ ያየ ነው። እንደዛ ነው። ኢትዮጵያዊነትን የሚክድ እውቅና የማይሰጥ ፖለቲካ ለረዥም ዘመን ስለተቀነቀነ እዚህ ሀገር ላይ አንድ ሰው ብሔርተኛ ላይ በሚልበት ጊዜ ከኢትዮጵያዊነት የመረውጥ፣ ኢትዮጵያን ጥሎ የመሄድ፣ ከኢትዮጵያ የመገንጠል ምናምን ይመስለናል። እንደሱ አይደለም። የትኛውም የአማራ ብሔርተኝነት ልሂቃንም የፖለቲካ ድርጅቶችም ጭምር ይህን በጣም ግልጽ ያደረጉ ይመስለኛል። እኔም በግል እንደዛ አላም ጥሎ በመሄድ ፖለቲካ አላምንም። አቶ አንደርጋቸው ይጣረሳል እያሉ ነው። አይጣረሱም። ምክንያቱም እዚህ ሀገር እርስ በርስ የሚጋጩ ሕልሞች ያሏቸው ሕዝቦች ያሉባት ሀገር ናት። ይህን መካድ አንችልም። ዶክተር መረራ ጉዲና መጽሐፉ ላይ በደንብ አብራርተውታል። የሚጋጩ ሕልሞች ሕዝቦች ያሉባት ሀገር ናት ምን ማለት ነው? ይሄ ለኢትዮጵያ የፖለቲካ ታሪክ ያለን አረዳድ አንድ አይደለም፣ ወጥ አይደለም። ምን ማለት ነው? በአጤ ምኒልክ ልንስማማ ባጼ ቴዎድሮስ ልንስማማ አልቻልንም። በአረንጓዴ ቢጫ፣ ቀይ ሰንደቅ ዓላማ ልንስማማ አልቻልንም። ብሔራዊ ጀግና የለንም። ብሔራዊ ቋንቋ የለንም። ፎርዛት ማታር የሥራ ቋንቋ ነው ያለን። ብሔራዊ ቋንቋ የለንም። ብሔራዊ መዝሙር የለንም። አሁኔ ለምን አልኖረንም ብሎ ደኋላ ብዙ ልናወራ እንችላለን። ቁም ነገሩ ግን የለንም። በእነዚህ ጉዳዮች ላይ እርስ በርስ የሚጣረሱ ፍላጎቶች እደርስበቶች ነው ያሉን ማለት ነው ይሄ መሬት ላይ ያለው እውነት ነው ሀቅ ነው የሚታይ የሚጨበጥ የሚዳሰስ ነገር ነው። እንዲህ ከሆነ የዜግነት ፖለቲካ እንዴት ሆኖ ነው መፍትሄ ሊሆን የሚችለው? የዜግነት ፖለቲካ እኮ መጀመሪያ የምንስማማበት ቀመር ያስፈልጋል አይደለም። ለኢትዮጵያዊነት የሚኖረን አረዳድራስ እኮ እርስ እርሱ የሚቃረን ነው። ስለዚህ እንደዚህ ጫፍና ጫፍ የረገጡ ተቃርኖዎችን ይዘን የዜግነት ፖለቲካ በአንድ በኢትዮጵያዊነት ማዕቀፍ ብቻ ወደ መፍትሄ ሊወስደን አይችልም። ከኔ በተሻለ እንደውም አንዳርጋቸው ጽጌ እንደሚያውቀው 1960 ትውልድ ነው ያ የነሱ ትውልድ ነው። ብሄርተኝነትን ለመቀበል በቂ በቂ ምክንያት በቂ ገፊ ምቹ ሁኔታ ስለነበር ነው እንጂ የወቅቱ ፖለቲከኞች ብሄርተኛ መሆን ስለሻቱ ብቻ አይደለም። ይሄ ማለት ግን የብሔርተኝነት ሁሉ አልጋ በአልጋ ነው፣ ምንም ችግር የለበትም፣ በቃ ብሄርተኛ በሆነ ቀን ሁሉ ነገር ተቀርፎ ያልቃል ማለት አይደለም። ያድዋ ጦርነት የጋራ ትውስታችን ሊሆን አይችልም። በጣም ጥሩ። ባድዋ ጦርነት አንቺና እኔ የሆነ የሆኑትን ጥሮች ሊስማሙ ይችላሉ። ማወራው ስለ ኢትዮጵያ እንትን ነው። ምን ማለት ነው? ላአደዋ አለ ለምሳሌ ላጤ ምኒልክ እኔ የሚኖረው መረዳትና አንዴ የደንቢዶሎ ለወጣት የሚኖረው መረዳት አንድ አይነት ነው አይደለም። አይደለም በጣም በቅርቡ እኮ ሐውልት ካልተፈረሰ እየተባለ ግርግር ነበር አይደል? ምን ማለት ነው? የለም ገብቶሻል አይደለ? አረንጓዴ ቢጫ፣ ቀይ አንዴ የባህርዳር ወጣት የሚገባው የሚረዳበት መንገድና አንዴ ንቀምት ወጣት የሚረዳበት አረዳድ አንድ አይነት ነው አይደለም። ይስማሙበታል ወይ አይስማሙም አለመስማማታቸው ጥሩ ነገር ነው እያሉ አፕሪሽየት እያደረኩ አይደለም። ዞሮ ዞሮ ግን አልተስማሙም። ይህን መቀበል ነው መሬት ላይ ያለ እውነት ስለሆነ ይህን መቀበል መቻል አለብን። የአንድነት ኃይሉ መሰረቱ አማራ ነው የሚባል ነገር አለ። እርሶም እንግዲህ እያሉኝ ነው መሰረቱ ኢትዮጵያዊነት ስለነበረ ነው እያሉኝ ነው። እና ለምንድን ኦሮሞ ላይ ወይም ትግሬ ላይ ሊሆን አልቻለም? የአማራን ልዩ ያደረገው ነገር ሌላ ነገር አይደለም። አማርኛ ቋንቋ ጋር የተያያዘ ነው። ቋንቋው አገራዊ ቋንቋ ሆነ። ስለዚህ በቋንቋ ላይ የተመሰረተ ከባባዊ በሆነ መንገድ ወደ ውስጥ ራሱን የሚመለከት ህዝብ እንዳያደርገው ነው የማንነቱ ጉዳይ የተበተነ ማንነት የያዘ የተበተነ ማንነቱ ኢትዮጵያዊነት ጋር ነው ያቆራኙ ሌሎች ከቋንቋ ጋር በተያዘ መንገድ ማንነት ጥያቄያቸው የታመቀ ነው የሆነበት ምክንያት። ስለዚህ አማራው ኢትዮጵያዊነትን ነገር የተሸከመበት ዋነኛው ምክንያት የተበተነ ማንነት የሰጠው የቋንቋ ሀገራዊ የመሆን ነገር እንጂ ልዩ ታምብር አይደለም። የተለየ ጥቅም አግኝቶ አይደለም። የተለየ ሲያምጽም ሲበደልም ሲገፋም በተነሳበት ሰዓት ላይ ሌላ ቦታ ላይ የወረደ ቦምብ ነው የወረደበት። የአማራ ገበሬ የጎጃም ገበሬ ማስታወስ ይቻላል፣ ደጋግሞ በአይሮፕላን የተደበደበው። በድህነት ከመጣሽ ያለው እጅግ አሰቃቂ የሆነ ድህነት ውስጥ ነው የሚለው። የተለየ ልዩ ነገር አግኝቶ አይደለም ያለው። እንደ አጋጣሚ ሆነው ቋንቋ ሀገራዊ ቋንቋ በመሆን በቋንቋ ዙሪያ መሰባሰብን አስፈላጊነት የማያይ ህዝብ በመሆኑ የተነሳ የመጣ ነው። እኔ በእኔ እምነት ይሄ ነው ይመስለኛለሁ። ሌላው ግን እንደዚህ አይነቱ ቋንቋ አገራዊ ባለመሆኑ የተነሳ ከባባዊ አመለካከት በቋንቋው ዙሪያ እንዲዝ ነው ያደረገው። ያለው የአማራ ብሔርተኝነት ላይ ያጠነጠነ በጣም በርካታ ድርጅቶች እየተቋቋሙ ነው ያለበት አሁን በተለይ ምሁራኑ ከምሁራን ወጣቱ የተለያዩ ድርጅቶች ነው እና እነዚህ በየቦታው ቁጥቁጥ ያሉ ድርጅቶች እንደው ኢትዮጵያዊ አንድነትን ለመገንባት ያስችላል። ወያኔ 27 ዓመት ሊገዛ የቻለው በመከፋፈላችን ነው። በአንድነት መቆም ጠቅላላ የኢትዮጵያ ህዝብ የሚችልበት እድል በዜግነቱ አስቦ በዜግነቱ የሚደርስበትን በደል በጋራ መመከት የሚችልበት ሁኔታ ቢኖር ኖሮ 15 ቀን መቆየት አይችሉም ነበር፣ እንኳን 27 ዓመት። አሁንም ቢሆን በመከፋፈል እና የተለያዩ ድርቻዎች በመፍጠር ልንጠቅም የምንችለው በህብት ጠቅላይ የህዝብ ትግል አጎንብሶ የነበረው የወያኔ አምባገነን ነው የሆነ አመለካከትና ስርዓት እንደገና ቀና የሚልበትን እድል የምንፈጥርበት ሁኔታ ነው የምንፈጥረው እንጂ ችግር እናቃልላለን ብለን አናስበው። ቁጥራቸው መብዛቱ ደግሞ የበለጠ መጥፎ ነው የሚያደርገው እንታደጋለን አማራንም ህዝብ የሚሉ ከሆነ ያለ የሌለ ጉልበታቸውን እውቀታቸውን፣ ሰወላቸውን አስተባብረው አንድ የማይሆኑበት ምንም ምክንያት አይታየኝ። በበዙ ቁጥር ጥርጣሬ ውስጥ ነው የሚጨምረኝ። ጠቅላላ እውነተኛ ዓላማ ኖሯቸው ነው ወይ ህንን ያህል የሚባራከቱት የሚል ጥያቄ ነው የሚያስነሳው። ስለዚህ ለምን እንደዚህ እንደሚበዙ መጠየቅ ያለብሽ እነሱን ነው። መብዛታቸው አይጠቅምም። ይብን በከረረ መንገድም ብሄረተኝነትን መግፋተኛ አይጠቅምም። የአማራ ህዝብ በሚሊዮኖች የሚቆጠሩ ሌላ ቦታዎች ላይ ያሉ ዘራቸውን ቆርጦ አማራንን ግን የማይሉ በባህላቸው በአመለካከታቸው ከሱ ጋራ አይደንቲፋይ የሚያደርጉ ከሱ ጋር አንድ ይሆኑ በማንኛውም ጊዜ ከሱ ጋር የሚቆሙ በሚሊዮኖች የሚቆጠሩ ወዳጆችን የሚያጣበትም ሁኔታ ነው የሚፈጥረው በዚህ መንገድ በመሄድ። በአጠቃላይ ሀገራችን ውስጥ ከየትኛውም ብሔር ቁጥር በላይ ይሄ ህዝብ እንዳለ መታወቅ አለበት። ይሄ ህዝብ ራስን አይደንቲፋይ አድርገ ሲባል ኢትዮጵያዊ ነው የሚል ያለው በኢትዮጵያዊነቱ የሚቀርበው ለአማራ ነው። አቶ መልካሙ በዚህ ዙሪያ ያለዎት አስተያየት ምንድን ነው? እሱ መሰረታዊ ጥያቄ ነው። በኔም ግምገማ የአማራ ፖለቲካ፣ የአማራ ብሔርተኝነት በጣም ከበዛ ከሁለት በላይ ፓርቲ የሚያስፈልገው አይመስለኝም። ካልሆነ የአማራ ፖለቲካ በጣም በብዙ ብጥስጣሾች ይከፋፈልና ጉልበት አይኖረውም ማለት ነው። እሱ እኔም በደንብ የምስማማበት ነው። ጉልበት ከሌለው ደግሞ መብቱን፣ ጥቅሙን፣ ፍላጎቱን ማስከበር፣ መጠየቅ፣ መደራደር፣ መሟገት አይችልም። መገዳደር አይችልም ማለት ነው። እና እሱ አንድ የሆነ መፍትሄ መፈለግ አለበት። ግን አሁን በጣም ገና ማለዳ ነው ባይነኝ። የሆነ ያህል ጊዜ መውሰዱ አይቀርም እንጂ ከሆነ ጊዜ በኋላ ሆነ ቁጥር ማነስ አለበት እንጂ ሦስት አራት ቦታ አምስት ስድስት ቦታ በተበተታ ቁጥር ጉልበት አይኖረውም። ዝግጅቴን በዚህ አጠናቀኩ። ሰላም ሁኑ።